ሰላም ለእናንተ ይሁን። የጋቢና የቅዳሜ መዝናኛ ተጀምረ። ሀብታሙ ስዩም አብሬያችሁ አመሻለሁ። እንግዳ በኢትዮጵያ ከ1990ዎቹ ወዲህ ብቅ ካሉ ግሩም ገጣሚያኑ መካከል አንዱ ነው። ግጥሞቹን አንድም በመጽሐፍ መልክ ቀንብቦ፣ በሌላ በኩል ደግሞ በታዋቂ ሙዚቀኞች ድምፀት አጅቦ አስደምጦናል። ምላሹም አምሯል።

እሱ ግን ገጣሚ ብቻ አይደለም፤ የአጫጭር ታሪኮች ጸሐፊ፣ ወግ አዋቂና የሰናይ ተግባራት አስተባባሪም ነው። ኑረዲን ኢሳ በፋሲል ደሞዝ፣ በሐሊማ አብዱርሃማንና በብዙአየው በብዙዋየው ደምሴ ግሮሮ ግጥሞቹ አምረው ከመቅረባቸው ከዓመታት በፊት ከአድማጭና አንባቢያን ጋር ለመተዋወቅ ኑረዲን ያልተለመደ ነገር አድርጓል። ግጥሞቹን የሥራ ማስታወቂያ ይለጠፍባቸው በነበሩ የባሕር ዳር ከተማ ሰሌዳዎች ላይ በነጻ እንደ ስዕል አስጎብኝተዋል። እንዴት? ለምን? የቆይታችን መክፈቻ ይሆናል። ይህንን ነገር ስለጠየቀኝ ደስ ይለኛል። እንግዲህ ወቅቱ በኢትዮጵያ አቆጣጠር በአስራ ዘጠኝ ዘጠና ስድስት ዓመተ ምህረት ነበር። ታስታውስ ከሆነ የግጥም መጽሐፍ ሕትመት በጣም ብዙም ያልነበረበት ግጥም ሳይሆን ልቦለድ የሚነበብበት ነው። እና እንግዲህ በዛ በአስራ ዘጠኝ ዘጠናዎቹ አሁን ዘጠና አምስት ዘጠና አራት በእውቀቱ ስዩም እና ሌሎች ገጣሚዎች የመጡበት ወቅት ነበራል። በተለይም ወደኛ አካባቢ ስንመጣ እኔ ባህርዳር ልጅ ነኝ። በባህርዳር አካባቢ ያው መጽሐፍ ይነበባል ስነ መጽሐፍ ግን ማለት ነው በስፋት አይታወቅም ነበረ። ስለዚህ የዩኒቨርሲቲ የስነ ጽሁፍ ምሽቶች እና በከተማው ባህልና ስፖርት በሚደረግ የስነ ጽሁፍ ምሽት ከሚቀርቡት ውጪ የዛ አይነት አብዮት አልነበረም። ስለዚህ እኔና ጓደኞቼ ለምን የስዕል ኤግዚቢሽን ብቻ ይዘጋጃል? ና የግጥም ኤግዚቢሽንን ማዘጋጀት እንችላለን፣ እና በተለይም በወቅቱ የእኔ ግጥሞች አጫጭር ስለነበሩ በፍሬም በፍሬም አድርገን መንገድ ላይ ዲስፕሌይ አድርገናታል። ይሄን ያደረግነው ያው መጽሐፉን ለማስመረቅ ነው። መጽሐፉ ማታ ሊመረቅ በተከታታይ ሶስት ቀን ቦርድ ላይ ለጥፈን፣ አንድ ቲያትር ቤት አለ ሙሉ አለማታራሽ የሚባል ብዙ ጊዜ አርቲስቶች፣ ዘፋኞች፣ ተወዛዋዦች፣ ኪነጥበብ ሰዎች፣ ደራሲዎች የሚዝናኑበት አካባቢ ነውና ያም አጋጣሚ ጥሩ ስለሆነ በጎንም ቤተ መጽሐፍቶች ምናምን ያሉበት ነው። እንግዲህ ግጥም ደንበኞቹን ያገኛል በሚል አስታውሳለሁ ያው ወጣት ስትሆን አላርልም አዲስ ነገር መሞከር ትፈልጋለ። የሰው ምላሽስ እንደጠበቃችሁት ሆነ? የወቀሳችሁ ነበረ? እኛ ለስራ ማስታወቂያ መጠን እነሱ ግጥም ለጠፉብን በሚል በመጀመሪያው የመጀመሪያው ጠዋት አካባቢ ግልጽ አልነበረም እና እኛም በአካባቢው ግጥሞችን ለጥፈን ጠፍተን ነበር እና ሰው ትንሽ ኮንፊውዝ ሆኖ ነበረ። ሌላውም ማስታውሰው ነገር ምንድነው በወቅቱ አንዳንድ ደፋር የሚባሉ ግጥሞች ነገርም ነበሩ አላለም ከኢሻራ የተውጣጡ እንደዚህ ስለ ነጻነትእና ዲሞክራሲ ምናምን የሚያወሩ አጫጭር ግጥሞች ነገር ነበሩ። አንዳንድ ሰዎችም አይተው እንደዚህ የመደናገርና የመፍራት ድባብ ነበረ። ምንድ ነው ማንፈቅዶላቸው ነው አላለም እንደዚህ የአደባባይ ቅስቀሳም አድርገው የመሳል አይነት ነገር ነበረ። በኋላ ላይ ግን ከሰዓት ላይ እኛ በቦታው ተገኝተን በዛው መጽሐፉን እየፈረው እየሰጠው ለግጥሞቹ መብራሪ አይነት ነገር ስሰጥ ነበር። እንደ የስዕል ኤግዚቢሽን ባለውና ደስ ይል ነበር። ያልተለመደ ነው። ኢሻራ ከታተመ እንግዲህ ወደ ሀያ አመት ተጠጋው። ዛሬም ድረስ ከመድብሉ እየተቆነጠሩ እዚህም እዚያም የሚዳረሱ ግጥሞች የተካተቱበት መድብል ነው። አመታትን ከተሻገሩ ግጥሞች መካከል ሰዎች ደጋግመው ሲያነሷቸው የምትሰማቸው የትኞቹን ግጥሞች ነው? ይህም ሁሉ አመትም ተሻግሮ ያንተ ስም ሲነሳ ኢሻራም አብሮ የሚነሳበት ልዩ ምክንያቱ ምንድን ነው ብለህ ታስባለህ? እንግዲህ እኔ የተለያየ ምክንያት መጥቀስ ይቻል ይሆናል በዋናነት ግን በቃል እንዳይረሱ ሆነው አጠር ያሉ ግጥም መሆናቸው እና ከሰው ወደ ሰው እንደ እንደ ስነ ቃል በቀላሉ መተላለፍ የሚችል አይነት ቅርጽ ስላላቸው እሱ አንድ ምክንያት ሊሆን ይችላል። ሁለተኛው ምክንያት ግን ወቅቱ ነው። በወቅቱ እንዳልኩ የግጥም የማሳተም ወይም ደግሞ ግጥም የማስነበብ አብዮት አልነበረ እዚያው በእውቀቱ እና መጽሐፍ ከወጡ በኋላ ከዛ በኋላ በጣም በርካታ እንደዚ አይነት መጽሐፎች መውጣት ጀምረው ነበረ። ምክንያት ሌሎችን እንኳን እንደ ምክንያት ማቅረብ ይከብዳል። አላለም የግጥሞቹ ጥራት ወይም ደግሞ የግጥሞቹ በቅርጽና ይዘት መዳየት ምናምን እሱ አንባቢ የሚፈርደው ነገር ነው። ይሄ በእለት ተዕለት ቋንቋ መጽሐፋቸው ለስዕሉ ቹ ማብራሪያ የሚሆኑ ስዕላ ስዕሎች ነገር መኖራቸው ሀሳቡን በቀላሉ አንባቢው እንዲረዳ አድርጎታል ብዬ እያስባለሁ። አንዲያ ነው ራሴን እድለኛ አድርጌ ነው የምቆጥረው። በወቅቱ አዲስ አድማስ ጋዜጣ እና ሌሎች በወቅቱ የነበሩ ሚኒሊክ እኔ ስቆጥራቸው ወደ አስራ አንድ ጋዜጣ ሪቪው ተሰርቶ ነበረ ገባ ያንንም እድል ማግኘቴ እነዚህ እነዚህ ነገሮች ያው በቃ ካሁን ድረስ መጽሐፉን እንዳይረሳ አድርጓል ብዬ አስባለሁ። ካተቱ ግጥሞች መካከል ደጋግመው ሰዎች ከሚያነሷቸው ግጥሞች አንደኛውስ የፋኖ ፍቅር ለምሳሌ አንደኛው ነው። ሰይፍ ከሰይፍ እየተፋጨ ሕይወት ባረር እጅ እየተዳጨ ሞት በጥይት አፍ ሰክሮ እያፏጨ ጨበጣ ውጊያ ቀውጢ ሲጀመር ጉንፋን ይዞኛል ያልሽኝን ነገር ላንቺ እየሰጋው ሳስበው ነበር። የግጥም ሰፈርን ሳንለቅ በተደጋጋሚ ሰዎች ሲቀባበሉት የሰማሁት እኔም በግሌ ከምወዳቸው ግጥሞች መካከል አንዱ የሆነው ሌላኛው ስራ የባንዲራ ታሪክ ይሰኛል። የባንዲራ ታሪክ እንዲጻፍ መነሻው ምንድን ነው? በግጥም ውስጥ የምታነሳው አመዴ ቦጋለ የተባለው ገጸ ባህሪስ ማን ነው? በታሪክ ውስጥ የሚጠቀስ ሰው ነው ወይስ በምናበ የፈጠርከው ሰው ነው? በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ሕዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ሕዝቡም ሹማምንቱም ራሱ ቴዎድሮስን ከቶ ያውቅም ነበር። የባንዲራ ታሪክ በምናብ የተፈጠረ ካራክተር ነው። አህመድ ቦጋለ። ይህንን ለመጻፍ በመጀመሪያ ያነሳሳኝ ነገር በዘመኑ የምንከተለው ፖለቲካ፣ የምንሄድበት መንገድ፣ በአብሮነት እንደው በታሪክ ለረጅም ዘመን የተፈተልንበትን ሁኔታ በጣም የሚያላላ ፖለቲካ ስለነበረን እዚህም እዛም የህዝቡ አንድነት ሲናጋ በማየት በጣም ያሳስበኝ ነበረ። አንዳችን ከአንዳችን ተነጥለን መኖር እንችላለን ወይ የሚል ጥያቄ ነው። አንድ ይሄ ነው። ሁለተኛ ኮንትሪቢሽን ወይም ደግሞ ለአንድ ሀገር ለሀገረ ሀገረ መንግስት ግንባታ ማዋጣት ማለትስ ምን ማለት ነው? ማን ምን ሲያደርግ ነው የዜግነት ግዴታ ተወጣ ተብሎ የሚታሰበው የሚል የተቆረጡ ግጥሞች ሁሉ አሉ። አሁን ለምሳሌ ስለ ጦርነቶች ነው እንጂ አሁን ለምስ አገር ድንበርን ለማስከበር የሀገር ሉዓላዊነት ለማስጠበቅ በሚደረጉ ጦርነቶች ውስጥ አስተዋጽኦአቸው የሚዘለሉ ሰዎች አሉ። ስለ ሰይፈኞች ስለ ጦረኞች እንጂ ጦሩን ስለሰራው ጎራዴውን ስለሰራው የእጅ ባለሙያዎች አናስብም አላልም። የተሰናሰለ መዋጮ ነው የምናደርገው። ሀገር ሲገነባ ሁሉ ሰው ድርሻ አለው። ቀላል የሚባል ድርሻ የለውም፣ እና የዚህ ሁሉ ሰው አስተዋጽኦ ተዋጥቶ ነው ሀገር የሚባለው ታሪክ የተገነባው እና ከዚያ አንጻር አንድ የታሪክ መጽሐፍ ላይ ሳነብ በጎንደር ደጋማው ክፍል ይኖሩ የነበሩ ሙስሊሞች በከፍተኛ ሁኔታ በሽመና ስራ ይተዳደሩ ነበር። በጥንታዊት ኢትዮጵያ በሸማ የሰራዊትን ልብስ ከማምረት ጀምሮ የተለያየ ኮንትሪቢሽን ያደርጉ ነበር እና ቀደም ዚህ ያብራራውልህን ነገር እንዴት አድርጌ ነው አንድ ላይ ማስቀመጥ የሚችለው በሚል እነ አህመድ ቦጋለን የአጼ ቴዎድሮስን ዘመነ መንግስት መነሻ በማድረግ በወቅቱ የነበረውን የሰራዊቱን የነ ገብርዬን አስተዋጽኦ፣ ተዋበችን አስተዋጽኦ በወቅቱ የነበረውን የዛን ማህበረሰብ አንድነት በተሰናሰለ ሁኔታ ለማስቀመጥ በራሴ አብዛኛዎቹ በምናቤ የፈጠርኳቸው ናቸው፣ ግን ታሪካዊ ሁነቶቹ ለምሳሌ እንደ ደረስጌ ማርያም የንግስና ቀኖች እና የአጼ ቴዎድሮስ ታሪክ እና ከዛም በፍላሽባክ በአጼ ቴዎድሮስ የገጠሙት ታሪካዊ ተግዳሮቶችን እነሱን በመከተል የራሴን ልብ ወለድ ቀመስ ታሪክ ነው የጻፍኩት። በአብዛኛው ሰው ተቀባይነት ያገኘ ተራኪ ግጥም ነው። እንዴት የአንድ እናት ሆድ አንድ ላይ ያበቅላል? አንድ ደህና፣ አንድ ጠፍ ብረገም ነው እንጂ ክተት ሲል ከትቼ እንደዚያው ወንድሜ ከመይሳው ጋር ጎኑም አልሰለፍ ብዬ ቆጭ ነበር። ይኸው ዛሬ ግና አላህ ያለለታ ለአገር ሥራ ሲለኝ ረብ ያለው ሥራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በእኔ ጥበብ ያውም በሰው እጆች ከሰውም በእኔ እጆች በሸማ እንድሠራ ታሪክ ዕድል ሰጠኝ። ብሞትም አይቆጨኝ ከዚህስ በኋላ አህመዴ ሸለለ፣ አህመዴ ፎከረ በደስታ ሰከረ። በደስታ ለቀሰ። ሩጦ ቤቱ ገባ። ሦስቱንም ልጆቹን ሚስቱን ቀሰቀሰ። ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዝሃ መርጣ እንድታቀርብለት ተሎ ብላ አስግታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር አስር ቀለም እንዲያዳውሩለት። ሦስት ሰዓትም አልፈጀ። መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመጥቶ ባንዲራው ሲቆረጥ ሶሳትም አልፈጀ በቅሎው ከጋጥ ወጦ በቄት ተሸልሞ አህመድ ተነሚስቱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎ ኑሮ ሲሮጥ ሲሮጥ ሲሮጥ ደረስጌ ማርያም ላይ ደርሰው ሆጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈ። ይሄ ረጅም ነገር መስራት ጀመርኳቸው። በተለይም አንድ ቤሳ ልቦለዳለ እና ረጅም ነገር መስራት አስባለሁ። ጀምር ያለሁም ወደፊትም በዛ አይነት ነገር ነው መስራት ፈልገው። እንደሚታወቀው ረጅም ስራ ግን ያው ጊዜ ስለሚፈልግ እዛ ላይ መስራት አስቸጋሪ ሆኖብኝ ቆይቷል። በተለይም ያው እንደምታውቀው በሀገር ውስጥ አልኖርም፣ ህይወት በጣም ከባድ ነው። ከዚህ ሁሉ ባሻገር ግን እኔ ለአጭር ልቦለድ የተለየ ፍቅር አለኝ። ልዩ ፍቅር ስላለኝ ነው አጫጭር ነገሮችን ምጽፉ እኔ በበቂ ሁኔታ ጽፌያለሁ ብያለ ምንም እንደውም ሞር መጽሐፍ እፈልጋለሁ። አጫጭር ታሪኮችን በጣም ነው የምወደው። የመጽሐፍ ተወዳጆች ባሳተምካቸው መጽሐፍቶች ያውቁሃል። የቅርብ ዓመታት መታወቂያ ግን ሙዚቃ ሆኗል። ለአድማጮች ለማስታወስ ያክል በቅርብ ዓመታት ለበርካታ ሙዚቀኞች የዘፈን ግጥሞችን ሰጥተሃል። እነማን እነማን መጥቀስ እንችላለን? ብዙ ሰው መጥቀስ ይቻላል። እንግዲህ ይመስለኛል በተለይ በፈረንጆቹ አቆጣጠር ከ2013 ጀምሮ ወይ ቀደም ሲል እንኳን እኔ አሁን ለምሳሌ የተረሱ የአህመድ ድንቢ አውራምባ እሱ የኔ ግጥም ነው። ከዛ ረጅም ዓመት የሙዚቃ ግጥም አልጻፍኩም። ወደዚህ ሀገር ከመጣሁ በኋላ ግን በቀላሉ ሊሰራው የሚችለው ነገር እሱ ስለነበረ ፋሲል ደግሞ ዝ አልበም ስራ ላይ ተሳትፌያለሁ። እዛም ወደ አራት ስራ አቅርቤያለሁ። ከሱ ውስጥ እንቆቅልሽ፣ አገር ስጪ በቃ የሚለው ሙዚቃ ይታወቃል። በነጠላ ዜማ የለ መስፍን በቀላ፣ አስረሽ ምችው፣ ልጅነት እንደዚሁም ደግሞ ያሰፉ ደባልቄ እረኛው፣ ተመስገን ገብረ እግዚአብሔር ነይጀማ ነይጀማ ብዙዎችን ልረሳቸው እችላለሁ። ከአገር ቤት ያሉ ድምፅ አለም አሊም አብዱራህማን ከገበታ በታች በስፋት የሚታወቅ ሙዚቃ ነው። መቅደስ አበበ፣ ፍቅርና ዋና፣ እንደ ህልም እንደ ህልም እቺ ድምፃ እየሰራችሁ በሙሉ ሙዚቃ የኔ ስራዎች ናቸው። የዘፈን ግጥም ከተነሳ አይቀር የዘፈን ግጥም ከህትመቱ ግጥም ይልቅ ቀለል ማለት አለበት የሚል ንግግር በሙዚቃው መንደር ይደመጣል። ለዛም ይመስለኛል በንባብ ውስጥ ያለፉ አድማጮች ከሙዚቃ ግጥሞች ጋር በተለይ ከዘመነኞቹ ጋር ሊስማሙ የማይችሉት። በአንጻሩ አንተ ለጥልቅ ምርምር የሚያንደረድሩ ግጥሞችን በሙዚቃ መልኩ እንዲሰሩ አድርገሃል። ላብነት ከገበታ በታች ነኝ የሚለውን የሀሊማ አብዱራማንን ሙዚቃ ማንሳት እንችላለን። ላሰፉ ደባልቄም ለብዙአየሁ ደምሴም እንዲሁ የሰጠሃቸው የዘፈን ግጥሞች አሉ። ግጥምህም እንደ ፍጥርቱ እንዲዘፍኑት የምታደርግበት የቀደመ ድርድር አለ ወይ? መሰል ግጥሞች እንዲጫወቱ የምታግባባበት ወይም የምትስማማበት ሂደት አለ ወይ? በጣም ጥሩ ነገር ነው። አነሳማል ብዙ ጊዜም ሲነሳ ሰማለሁ። አይተህ ከሆነ ለመጀመሪያ ጊዜ አውራም ባንክ ከሰራው በኋላ በጣም ረጅም ዓመት የሙዚቃ ግጥም አልሰራሁም። ለምንድን ነው ያ የሆነበት ምክንያት? መጀመሪያ በጠቀስከው ምክንያት ነው። በጣም ሞክሬ ሞክሬ ብዙ ነገር ከሾብኛል። ምክንያቱም ከዜማ ደራሲዎች ጋር ለመግባባት ነገር አለ። ለዜማው የተስማማ ግጥም አይደለም ብለው ይመልሱ ይኖርብኛል። ይሄ የሆነበት ምክንያት ምንድነው? እኔ ለመጽሐፍ እንደሚጻፈው አይነት ግጥም አድርጌ ነበር የሚጽፋው እና በኋላ ግን በሂደት እየቆየሁ ሲገባኝ እንደተባለው የተለየ አይነት አፕሮች እንዳለው አወቅኩኝ። በቀላሉ የሚገራ መሆን አለበት የምትጠቀመው ቃላት ይሄ በእለት ተእለት ቋንቋ ከመጽሐፍን ባሻገር ለዜማ ላፍ ፖዚሽን ማለት ነው፣ የሚመቹ ቃላትን ሁሉ እስከ መምረጥ አይነት ነገር መሄድ አለብህ። በተለይም ደግሞ ዜማው ተፈጥሮ ስለሆነ በአብዛኛው የሚሰራው ዜማውን ተከትሎ መጽሐፍ በጣም አስቸጋሪ ነው። ከለመድከው በኋላ እና ስልቱ ከገባ በኋላ ግን ትደሰጥበታለ። ረጅም ጊዜ ይፈጃል። አንዳንዴ ደግሞ ሲመጣልህ ደግሞ በአንድ ቁጭታ ጥሩ ነገር ይሰራል። ከዚህም ባሻገር ግን እንደ ዜማ ደራሲው ነው። ለምሳሌ እዚህ ጋር እኔ ማመስገን የምፈልገው አለማየሁ ደመቀ ነው። ከገበታ በታች በጣም ጥልቅ ግጥም ነው። እሱን ግጥም ግጥሙን ወስዶ ነው ወደ ዘፈን የቀየረው። አንድም ሀሳብ አልቀየረም እና የዜማ ደራሲዎች ጥረትና ክህሎትም ጥልቅ አስተዋጽኦ አለው። በአብዛኛው ግን እንደው ስሜት ክንም ተደራድረህ ነው የምትሰራው። ብዙ የሚበላሹ ነገሮችም ሊከሰቱ ይችላሉ። ማለት ቅር ሊያስፍሉ የሚችሉ ከምንም በላይ እኔ ግን የምመክረው ምንድን ነው፣ ደራሲው እና ዜማ ደራሲው በተለያየ ቦታ ሆነው የሚሰሩት ስራ ጥሩ አይመጣም ብዬ ነው ማስበው። ከተቻለ ስቱዲዮ ውስጥ ቁጭ ተብሎ ከዜማ ደራሲው ጋር እየተመካከሩ ቢሰራ በጣም ጥሩ ስራ ይሆናል። ለምሳሌ ቀደም ሲል የነበሩ የዜማና ግጥም ደራሲዎቻችን ታሪክ የኢትዮጵያን ማለት ነው በምናይበት ሰዓት በእንደ አይነት ቅርርብ የሚሰሩ ናቸው እና ለእኔ ከሄኖክ ነጋሽ ጋር በአብዛኛው በመስራቴ ጓደኛዬ ስለሆነም በቅርብ ስለምንገናኝ እሱ እንደ ትሬኒንግ ካምፕ ጠቅሞኛል ብዬ አስባለሁ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11605 ጊጋሃርስ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስ ዋይኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። 워크아 그 아예 소스라 I you. ጋቢና ቪኦኤ የቅዳሜ ምሽት መዝናኛ በመደመጥ ላይ ይገኛል። ገጣሚው ደራሲውና የበጎ ተግባራት አስተባባሪው ኑረዲን ኢሳ አብሮናል። ኑረዲን በቅርብ ጊዜያት ውስጥ ደግሞ ወደ በጎ አድራጎት ስራዎች ፊትን አዙረሃል። አንደኛው ወንፈል በመባል የሚታወቀው ተቋም ውስጥ የምታደርገው እንቅስቃሴ ነው። ይህን እንቅስቃሴ ለመቀላቀል የፈለክበት ምክንያቱ ምንድን ነው? ወንፈል ተራዶ እዚህኛ አካባቢ ካሊፎርኒያ የተመሰረተ ጥራፊ ያልሆነ ድርጅት ነው። ሁለት ትምህርት ቤቶችን በባህር ዳርና ጎንደር ለማሰራት እንቅስቃሴ እያደረገ የሚገኝ ድርጅት ነው። ወደ ድርጅቱ ውስጥ የገባሁት ያው ያለኝን ሬፒቲሽን ከዛ በፊት አይተው ልጆች አብረን መስራ ብሎ አፕሮች ስላረጉኝ ነው። ከዛ በፊት በጣና ሀይቅ እና በሌሎች ማህበራዊ ጉዳዮች ላይ ህዝብን የሚጠቅም ነገር መስራት በጣም ስለሚያስደስተኝ ነው። ልጆች አፕሮች አድርገውኝ ከእነሱ ጋር እየሰራ እገኛለሁ። ሌሎችም ብዙ ስራዎች አሉ። እጃችን እንደዚህ ትምህርት ቤት ማሰራት፣ የንጽሀ ጉድጓድ ማስቆፈር፣ በአጠቃላይ ሀገር ቤት በድህነት ላይ የሚገኙ እንደ ወገኖቻችንን ሊረዳ የሚችል ማንኛውንም አይነት ስራ ጊዜ ባለኝ መጠን እሰራለሁ። አሁንም በበድር ፋውንዴሽን የኔ ቤተሰብ በሚለው እዚህ ወደ አርባ ሺህ ቤተሰቦችን ስፖንሰር እያደረጉ በኮቪድ ናይንቲን እርዳታ እንዲያገኙ ፕላን ይዘው የሚሰሩ ድርጅቶች ጋር እዛም ጋር እየሰራው ነው። እዚህም እዛም መሞክራለሁ። በተያያዘ የሚነሳው ሌላ ጉዳይ በተወዳጁ ደራሲ ሐዲስ ዓለማየሁ ስም የተሰየመ አንድ ግብረሰናይ ድርጅት ወይም እንቅስቃሴም እንደተጀመረ ሰምተዋል። ይሄኛውስ ምንን የሚመለከት ነው? ምን ያክልስ ገፍታችኋል? ደራሲ ሀዲስ አለማየሁ ስም የተሰየመ አንድ አዳሪ ትምህርት ቤት በደብረ ማርቆስ ከተማ ለመስራት ሰዎች እንቅስቃሴ ጀምረዋል። እንቅስቃሴውን የጀመሩት የአካባቢው ተወላጆች ናቸው። በሀገር ቤት ቴሌቶን አካሄደው ባለሀብቶች፣ በጎ አድራጊ ድርጅቶች ገንዘብ ሰብስበው ፕላን አሰርተው ቦታ ወስደው እንቅስቃሴ ጀምረዋል። ወደ ዲያስፖራው ይሄንን ፕሮጀክት ይዘውት መጥተዋል። ይህን ፕሮጀክት ለማስፈጸም እንዳልኩ ሪፒቲሽን የያዩ ሰዎች አሁንም አፕሮች አድርገውኝ ፕሮጀክቱን ተሸክመው አምባሳደር የሚሆኑ የደብረ ማርቆስ እና አካባቢ ተወላጆች ሰዎችን ለመመልመል እንድረዳቸው ፕሮጀክቱን ደግሞ እንዳስተዋውቅላቸው ጠይቀውኝ በጣም ደስ ብሎኝ አንደኛ ተራሲ ደራሲ ሐዲስ ዓለማየሁ ሌጋሲ በዚህ አይነት ከትምህርት ጋር በተያያዘ መቀጠሉን በጣም ስለምወድ ኃላፊነት አለብኝም ብዬ ስለማስብ እንደ ጥበብ አፍቃሪነቴ የማውቃቸውን የጥበብ ሰዎች የኪነ ጥበብ ሰዎች፣ ታዋቂ ሰዎችና እንደዚህ በጎ ስራ የሚወዱ ጓደኞችን ጨምሮ እነሱን አደራጅተን ወደፊት በሐዲስ ዓለማየሁ ስም የተለያዩ የስነ ጽሁፍ ምሽቶችን በማድረግ የገቢ ማሰባሰቢያ ፕሮጀክቶችን ለማካሄድ እና ገቢ ለማሰባሰብ ፕሮጀክቱ እስኪፈጸም ድረስ ለመርዳት አንድ ተልእኮ ይዤ እየሰራሁ ነው። በአጠቃላይ እንዲና እንደዚህ አይነት ነገሮች ጊዜ ባለኝ መጠን እሰራለሁ። እንግዲህ ከስነ ጽሁፉ ጎን ለጎን ይህን ነው እየሰራሁ ለጊዜ አለሁ። ኑረዲን፣ ኑሮህን በአሜሪካ ካደረግ ቆይተሃል። በተለያዩ ሀፍታዎች ላይ ስናወራ ሀሳብህና ቁጭትህ አሁንም ከኢትዮጵያ ጋር ዛሬም ድረስ የተቆራኘ ይሆንብኛል። በገጣሚነቱና በወግ አዋቂነቱ እንደመበርታት እንደዚህ በሚያለፉ ስራዎች ውስጥ መሳተፉ ትርፉ ምንድን ነው ብለው የሚጠይቁ ይኖራሉ። እኔ ትርፌ የህሊና እርካታ ነው። ከዛ የዘለለ ትርፍ የለውም። ድርጅት መስርቼ ለትርፍ አይደለም የምሰራው። ዞሮ ዞሮ ግን ይሄ ቮለንተር ሆኝ የምሰራው ነገር ነው። ኤክስፔክትም አላደርግም ማለት ገንዘብ ትርፍ ከሆነ ግን፣ የህሊና እርካታ ትርፍ ግን በመጠኑም ቢሆን በትንሹ እሱ እንደ ትርፍ የምወስደው እሱን ነገር ነው። ከዛ በተረፈ እኔ ሰዎችን ለማግባባት፣ ሰዎችን በበጎ ስራ ውስጥ እንዲሰለፉ ለመጠየቅ በማደርገው ይሄ ሆሪዘንታል የሆነ ኮሚኒኬሽን ደግ ሰዎችን አትርፍ ያለው በጣም ጥሩ ጥሩ፣ ኢትዮጵያን ለማወቅ እድል አግኝቻለሁ። በጣም ብዙ ሊጠቅሙ የሚችሉ ባገኘሁት አጋጣሚ ደግሞ የእነዚህን ሰዎች አንዳንዴ ፕሮፋይል ሁሉ ኮምባይን አድርጌ ላገር ሊጠቅሙ የሚችሉ ሰዎችን ላገር እንጠቅማለን እናስባለን ለሚሉ አካላት ሁሉ እኔ እስከ ማገናኘት ስራ ድረስ ሁሉ እሰራለሁ። ምንድን ነው በጣምን የሚያገኟቸው ሰዎች በዚህ የስራ ሂደት እጅግ በጣም በጎ ሰዎችን አግኝቻለሁ። ለህይወቴ በጣም የሚጠቅም ትምህርት የሰጡኝ ወዳጆችን፣ በቤተሰብ ደረጃ ጓደኛ ያደረኳቸውን ሰዎች አግኝቻለሁ እና እኔ እንደ ፕሮፊት የማያቸው እነዚህ ነገሮች ነው። በቀጣይ ጊዜያቶች ውስጥ የሚጠበቅ ከአንተ የሚመጣ የኪነ ጥበብ ስራ አለ ወይ የሚለውን አንደ ትመልስልኛለህ። ከዚያ በመቀጠል ደግሞ እስካሁን ድረስ ያዳምጡ ለነበሩ አድማጮች በግጥም ከተሳተፍ የሚያስገባቸው ሙዚቃዎች አንደኛውን ትጋብዝልናል። እንግዲህ በቀጣይ እንዳልኩት ነው አንድ ቤሳል ቦለድ የጅማ ቤሳል ቦለድ አለ እሱን ማጠናቀቅ እፈልጋለሁ። ሌላ ሄላ የግጥም ዘለላ የሚል አንድ የግጥም መድብል እሱንም በቅርቡ ለህትመት ማብቃት እፈልጋለሁ። ከነዚህ ውጪ በዚህ የስራ ሂደት ውስጥ ያገኘኋቸው ድንቅ ኢትዮጵያውያን አሉ እና ከነዚህ ድንቅ ኢትዮጵያውያን መካከል የሚገርም ህልምና ስኬት ያላቸው ሰዎች አሉ። የእነሱን ታሪክ በመጽሐፍ የማሳተም ሂደት ውስጥ በአንደኛው ግለሰብ ውስጥ የእሱ መጽሐፍ ባዮግራፊ መጽሐፍ የማሳተም ስራ ውስጥ ነው ያለሁት። አንዱ በእነዚህና እንግዲህ ድንገት ባልተጠበቀ ሁኔታ ቦግልም በሚሉ ሌሎች የኪነ ጥበብ ስራዎች ልከሳት ሊካሳት ይችላለ ብዬ ነው የማስብ። የሙዚቃ ምርጫ እንቆቅልሽን ብትጋብዝልኝ ደስ ይለኛል።

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የነገ ሰው ይበለን። መልካም ምሽት። ሰጥቼሽ ከቴሉም ኋላ ልሟግት አውቅልሽ ብዬ ባላው Ce i nu să te ceai, fata ce se o mamă, mendj no pe te jageri să te

We can get me for the I I don't think I'm not the you we can the I